የአሜሪካ ድምጽ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በቨርቹዋል ኢትዮሳት 57 ዲግሪ ዌስት ላይ ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የሰኞው ምሽት መጋቢት 12 2014 ዓ ም ምሽት መሰናዶአችን ጀመረ። የቤኒሻንጉል ጉምዝ ክልላዊ መንግስትና የጉምዝ ህዝቦች ዴሞክራሲያዊ ንቅናቄ ጉህዴን አመራሮች በክልሉ ዘላቂ ሰላም ለማምጣት ስምምነት ላይ ደረስን ሲሉ አስታወቁ። በወንዝ ዳርቻ ላይ እርድ ተፈጽሞ እርቀ ሰላም በሰፊው በጣም ትልቅ ተምሳሌት ሊሆን የሚችል እርቀ ሰላም የወረደበት ሁኔታ ነው የነበረው። ከዛም የሚሞተው ጉምዝ ነው፣ እዚህም የሚሞተው የእኛ ሰው ስለሆነ ይሄ ሞት መቆም አለበት። ቀደም ብለው የሰማችኋቸው የቤንሻንጉል ጉምዝ ክልላዊ መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መለሰ በየነ ሲሆኑ ተከትለው የሰማችኋቸው ደግሞ የጉሁዴን ሊቀመንበር አቶ ግራኝ ጉደታ ናቸው። ሙሉ ዘገባው በአብይ ርዕስ ይደመጣል። እኚህንና ሌሎች ጥንቅሮችን አካተን ወደ እናንተ መተናል። መሰናዶውን በመምራት ኤደን ገረመው፣ ፕሮዲሰራችን ብርሃን ኃይሉ ናት። እንዲሁም ደግሞ የዌብና ማህበራዊ ሚዲያ ፕሮዲሰራችን ደግሞ አባዮ ገበያው በምስልና ድምፅ ቅንብሩ ደግሞ ሲሳይ አሸናፊና ግርማ ደገፋው ከእለቱ ዋና አዘጋጅ ጽዮን ግርማ ጋር አብረናችሁ የምናመሽ ይሆናል። አብራችሁን እንድታመሹ በአክብሮት እንጋብዛለን። መሰናዶቻችንን ከሬዲዮ በቴሌቪዥን በተጨማሪም በአምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንዲሁም ደግሞ በፌስቡክ ገጻችን ቪኦኤ አምሃሪክ ላይ ታገኛችኋላችሁ። እዛ ላይ እንድትከታተሉን እንጋብዛለን። አሁን የምሽቱን ዋና ዋና ዜናዎች እናስደምጣል። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ ባለሥልጣናት በግጭት ውስጥ በተጎዳችው ትግራይ ክልል ውስጥ የነበሩ የቀድሞ አስተዳደር ሰዎችን ጨምሮ በርካታ የትግራይ ክልል ባለሥልጣናትን ማሰሩን በመንግሥት የተዋቀረው የኢትዮጵያ ሰብዓዊ መብት ኮሚሽን አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዳንኤል በቀለ ባለፈው አርብ በሰጡት መግለጫ ተይዘዋል ስለተባሉት ባለስልጣናትና ስለታሰሩበት ምክንያት ምንም ማብራሪያ አልሰጡም። ኮሚሽነሩ ለሮይተርስ በሰጡት ቃል ቢያንስ ስምንት የሚሆኑ ሰዎች ስለመታሰራቸው እናውቃለን ብለዋል። የተወሰኑ እስረኞችም ወደ አጎራባች አፋር ክልል መላካቸውን ጨምሮ ገልጸዋል። ስለ ጉዳዩ አስተያየት እንዲሰጡ የተጠየቁት የኢትዮጵያ ፍትሕ ሚኒስትር ጌዲዮን ጢሞቴዎስ፣ የፌዴራል ፖሊስ ቃል አቀባይ ጄላን አብዲ እንዲሁም የአፋር ክልል የክልል ቃል አቀባይ አህመድ ኮሎይታ አለመገኘታቸውን ሮይተርስ ዘግበዋል። እንዲህ ያለው እስር የተለመደ ሲሆን ከታሰሩት ውስጥ አንድ የገዢው ፓርቲ አባል የነበሩ አንድ ግለሰብን ጨምሮ ብዙዎቹ ከመንግስት ጋር ይሰሩ እንደነበር ስማቸውን መግለጽ ያልፈለጉ የእስረኞቹ ጠበቃ መናገራቸውንም ሮይተርስ ዘግበዋል። ዩናይትድ ስቴትስ በሱዳን ሲካሄድ በቆየው የተቃውሞ እንቅስቃሴ ከፍተኛ የሰብአዊ መብት ጥሰትና ረገጣ የሱዳን ማዕከላዊ ፖሊስ ሴንትራል ሪዘርቭ ሴንተር የተባለውን ኃይልን በጥፋተኝነት በመሰየም ማዕቀብ መጣሏን አስታወቀች። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባወጡት መግለጫ እርምጃው የተወሰደው በሱዳን ወታደራዊ መንግስት ግልበጣውን ተቃውሞ በወጡ ሰልፈኞች ላይ ከፍተኛ የሰብአዊ መብት ጥቃት የፈጸሙትን ሰዎች ተጠያቂ ለማድረግና ወደፊት ከሚፈጸሙ ጥቃቶች ለመከላከል ነው ብለዋል። የኢትዮጵያ ፍርድ ቤት ክስ ሳይመሰረትበት ለሶስት ወራት በታሰረው የአሶሽየትድ ፕሬስ ጋዜጠኛ አሚር አማን ኪያሮ ላይ ፖሊስ ምስክሮችን እስኪያደምጥ በሚል የተጠየቀውን ተጨማሪ 11 ቀን ፈቅደዋል። ይሁን እንጂ ፖሊስ ከተባለው ቀን በኋላ በይፋ ክስ እንዲመሰረት ወይም እስረኛን እንዲለቅ ማዘዙም ተገልጿል። ጋዜጠኛው በፍሪላንሰርነት የሚሰራለት አሶሽየትድ ፕሬስ አሚር የታሰረው ካለፈው ኅዳር ወር ጀምሮ መሆኑን ገልጾ የኢትዮጵያ ባለስልጣናት ጋዜጠኛውን በአስቸኳይ እንዲፈቱ ሳስበዋል የአሶሽየትድ ፕሬስ ዋና አዘጋጅ ጁሊያ ፔስ የጋዜጠኛውን እስር ጊዜውን በማራዘም ፍርድ ቤቱ በሰጠው ውሳኔ የተሰማቸውን ሀዘን በመግለጽ ባለስልጣናቱ በአስቸኳይ እንዲፈቱት አሳስበዋል የታሰረው በነፃና ገለልተኝነት የጋዜጠኝነት ስራው ምክንያት መሆኑንም ዋና አዘጋጇ ጨምረው ገልጸዋል በቱኒዚያ በሺዎች የሚቆጠሩ ተቃዋሚዎች የቱኒዚያ ነፃነትን ዓመታዊ በዓል ምክንያት በማድረግ ትናንት እሁድ የተቃውሞ ድምፃቸውን ለማሰማት በዋናው ከተማዋ ቱኒስ ወደሚገኘው አደባባይ ወጥተዋል። የተቃውሟቸው ምክንያት የአገሪቱ ፕሬዚደንት ኬይስ ሰይድ ህገ መንግስቱን ለማሻሻል ውሳኔ ህዝብ ለማድረግ እንደ ኤሮፓ አቆጣጠር ሐምሌ 25 ቀጠሮ መያዛቸው መሆኑ ተመልክቷል። ተቃዋሚዎቹ ህዝቡ የሚፈልገው ፕሬዚደንቱ እንዲለወጡ እንጂ ህገ መንግስቱ እንዲለወጥ አይደለም የሚሉ መፈክሮችን ማሰማታቸው ተዘግበዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ዩክሬን በሩሲያ ኃይሎች ከባድ መሳሪያ እየተደበደበች ያለችውና የተከበበችው ማሪዮፖል ከተማ ሙሉ ለሙሉ እጇን እንድትሰጥ ሩሲያ ያቀረበችውን ጥሪ ዛሬ ሰኞ በሰጠችው መግለጫ ውድቅ ማድረገዋን አስታውቃለች። የዩክሬን ምክትል ጠቅላይ ሚኒስትር እሪና ቨርሸክ የሩሲያን ጥያቄ ውድቅ ያደረጉ ሲሆን ይልቁንም ሩሲያ ሰላማዊ ዜጎች ማሪውፖልን ለቀው የሚወጡበትን መውጫ በር እንድትከፍት ጠይቀዋል። ሚኒስትሩ ለዩክሬን ፕራቭዳ ሲናገሩ ትጥቅ አውርዶ እጅ ስለመስጠትም ምንም አይነት ንግግር አይኖርም፣ በሩሲያን በኩል ላሉት ይህንን ከወዲሁ አሳውቀናል ብለዋል። እንደ ሩሲያው የመንግስት ዜና አገልግሎት ዘገባ የሩሲያ መከላከያ ሚኒስቴር ለዩክሬን ጦር ትጥቃቸውን እንዲያወርዱ ዛሬ ሰኞ ቀነ ገደብ ሰጥተዋል። ይህን የማያደርጉ ከባንዶች ጋር የወገኑ ተደርገው ይወሰዳሉ መባሉንም ዘገባው አመልክተዋል። በሌላም በኩል ምሽቱን በዩክሬን ዋና ከተማ ኪየቭ በአንድ የገበያ ማዕከል ላይ የተካሄደው ድብደባ አራት ሰዎችን መግደሉ ተነግሯል። የኪየቭ ከንቲባ ቪታሊ ክሊትሽኮቭ ከነገ ወዲያ ረቡዕ ጠዋት ድረስ የሰዓት እላፊ ማወጃቸውን አስታውቀዋል። የእንግሊዝ መከላከያ ሚኒስቴር ዛሬ ሰኞ በሰሜን ኪየቭ ውጊያ እየተካሄደ ሲሆን ሩሲያውያኑ ወደ ዋና ከተማይቱ የሚያደርጉት ግስጋሴ በ25 ኪሎ ሜትር ላይ የተገታ መሆኑን ገልጸዋል። የዩክሬኑ ፕሬዝደንት ቮሎዲሚር ዘለንስኪ ትላንት እሁድ ለሲኤንኤን አዘጋጅ ፋሪድ ዘካሪያ በሰጡት ቃለ መጠይቅ ከሩሲያ ጋር ለመደራደር ዝግጁ መሆናቸውን አስታውቀዋል። በሚደረገው ድርድር ከስምምነት አለመድረስ ማለት ግን የሶስተኛው ዓለም ጦርነት ይሆናል ማለት ነው ብለዋል። በሩሲያው በኩል ድርድሩን የሚመሩት ተደራዳሪ ግን በቅርቡ በሰጡት መግለጫ ዩክሬን የኔቶ አባል አገር መሆኗን በመተው ከወገንተኝነት የራቅ አካሄድ ልትከተል መሆኑ በቅርብ ቀን ውስጥ ከስምምነት ለመድረስ እየተቃረብን ነው ብሎ መናገራቸው ተመልክቷል። የተባበሩት መንግስታት ድርጅት ከፍተኛው የስደተኛና ሰብዓዊ ኮሚሽነር ፊሊፖ ግራንዲ ትናንት እሁድ ባስተላለፉት የትዊት መልእክት የዩክሬን ጦርነት ከፍተኛ ጥፋት እያደረሰ መሆኑን ገልጸው እስካሁን ወደ አስር ሚሊዮን የሚጠጉት ሰዎች በአገር ውስጥና ከአገር ውጪ መፈናቀላቸውን አስታውቀዋል። የዩናይትድ ስቴትስ የሕግ መወሰኛው የፍትህ ኮሚቴ ለዩናይትድ ስቴትስ ጠቅላይ ፍርድ ቤት የታጩትን የመጀመሪያዋ ጥቁር ሴት ዳኛ የከንታጂ ብራውን ጃክሰን ታሪካዊ ሹመትን አስመልክቶ የምስክርነት ቃል ከዛሬ አንስቶ መስማት እንደሚጀምር ተነግሯል። በምክር ቤቱ ጠባብ ድምፅ ብልጫ ያላቸው ዴሞክራቶች ከመጪው የፋሲካ በዓል ወዲህ ሹመቱን ማጽደቅ የሚፈልጉ ሲሆን የ51 ዓመቷ የፌዴራል ዳኛ ጃክሰን ባለፉት ዘጠኝ ዓመታት የፈጸሙት ጉልህ ስህተት ካለም መከላከል ይጠበቅባቸዋል። ጃክሰን ለስራው ብቁ መሆናቸውን ለመግለጽ ራሳቸውን የሚያስተዋውቁበት የመክፈቻ ንግግራቸውን ዛሬ ሰኞ ከሰዓት በኋላ ያደርጋሉ ተብሎ ይጠበቃል። የኮሚቴው 11 ዲሞክራትና 11 የሪፐብሊካን ምክር ቤት አባላትም ለሚያቀርቡላቸው ጥያቄዎች ምላሽ መስጠት ይኖርባቸዋል። የሃርቫርድ ዩኒቨርሲቲ ምሩቅ ጃክሰን በፌዴራሉ መንግስት የሁለት ዓመት የሕዝብ ተከላካይ ጥብቅና አገልግሎታቸውን ጨምሮ ራሳቸውን በማስተዋወቅ የሚያሰሙት ንግግርና ለሚቀርቡላቸው ጥያቄዎች የሚሰጡት ምላሽ በርካታ አሜሪካውያንና የሕግ መወሰኛው ምክር ቤት አባላት የበለጠ እንዲረዷቸው ያደርጋል የሚል ግምት ማሳደሩም ተመልክቷል። ሹመቱ ከጸደቀላቸው በጠቅላይ ፍርድ ቤቱ የመጀመሪያዋ ጥቁር ሴት ሲሆኑ ከማርሻልና እሳቸውን ከተኩት ክላረንስ ቶማስ ቀጥሎ ሶስተኛዋ ጥቁር እንደሚሆኑ ይጠበቃል። እጩ ዳኞችን የሚገመግመው የአሜሪካ ጠበቆች ማህበር ባለፈው አርብ ጃክሰን ከፍተኛ የብቃት ደረጃ ያላቸው መሆኑን በሰጠው ሙሉ ድምፅ አረጋግጧል። ዩናይትድ ስቴትስ ለሳውዲ አረቢያ የጸረ ሚሳይል መሳሪያዎችን ባለፉት ሳምንታት ውስጥ እንደገና መስጠት መጀመሯ ተገለጸ። እርምጃው የባይደን አስተዳደር ከቅርብ ጊዜ ወዲህ ከሳውዲ አረቢያ ጋር ለተወሳሰበው ግንኙነት ምክንያት ሆኗል የተባለውን ችግር ለማቅለል ጥረት እያደረገ በሚገኝበት ጊዜ የተወሰደ መሆኑም ተመልክተዋል። የጸረ ሚሳይሎቹ አቅርቦት እንደገና መቀጠላቸውን ያረጋገጡት ስማቸውን መግለጽ ያልፈለጉ አንድ ከፍተኛ የዩናይትድ ስቴትስ ባለስልጣን ውሳኔው አሜሪካ በቀጠናው የወዳጆቹ ዋ ድጋፍ አላት ከሚለው የፕሬዝደንት ባይደን አባባል ጋር የሚስማማ ነው ብለዋል። ሳዑዲ አረቢያ ከየመን ሁቲ አማጽያን ጥቃት ለመከላከል የሚሳኤል ማምከኛ መሳሪያዎች እጅግ ወሳኝ መሆኑን ስታሳስብ መቆይቷ ተመልክተዋል። የዋይት ሀውስ የደህንነት አማካሪ ጄክ ሱሌቫን ትናንት እሁድ በሰጡት መግለጫ የሁቲ አማጽያን በቅርቡ የሳዑዲ አረቢያን ወሳኝ የኃይል ምንጭ ይዞታዎች ላይ አጠናክረው የቀጠሉትን የድሮንና የሚሳኤል ጥቃት አውግዘዋል። እንደ አውሮፓ አቆጣጠር በ2018 በጋዜጠኛ ጀማል ኮሶጂ ግድያ የሳውዲ አረቢያው ልዑል እጅ ያለበት መሆኑን በዩናይትድ ስቴትስ ደህንነት መረጋገጡን ተከትሎ በባይደን አስተዳደርና በሳውዲ መካከል ያለው ግንኙነት ሻክሮ መቆየቱ ይታወሳል። በመጨረሻም የቻይና አየር ትራንስፖርት ባለስልጣናት በቻይና 132 መንገደኞችን ያሳፈረው የቦይንግ 737 አውሮፕላን ዛሬ ሰኞ በደቡባዊ ቻይና ክፍለ ግዛት ውስጥ ወድቆ መከስከሱን አስታወቁ። ባለስልጣናቱ ዛሬ ሰኞ ባወጡት መግለጫቸው አውሮፕላኑ ከምዕራባዊ ዩና ክፍለ ግዛት የኢንዱስትሪ ከተማ ወደሆነችው ምስራቃዊ የአገሪቱ ክፍል ያመራ እንደነበር ተናግረዋል። ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ከዓለም ዙሪያ ለተሰባሰቡ የምሽቱ ዜናዎቹ አመሰግናለሁ። ዝግጅቶቻችንን በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በቨርቹዋል ኢትዮሳት 57 ዲግሪ ዌስት ላይ እንድትከታተሉ እንጋብዛለን። ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁ የሰኞው ምሽት መጋቢት 12 2014 ዓ ም መሰናዶው ይቀጥላል። እጅግ በጣም አስፈላጊ የሆኑ የአእምሯችን ስራዎች ያጠራቀምነውን ኢንፎርሜሽን ወደት ወደት ወደት መድበን እንደምናስቀምጥ አእምሯችን ላይ ኦርጋናይዝ የምናደርገው በእንቅልፍ ነው። እንደገና አእምሮ የሚታደስበት ጊዜ ነው። እሱን በበቂ ሁኔታ ለማግኘት ወይም ማዛባት ለብዙ የጤና ችግሮች ይዳርገናል። የሰማችኋቸው የእንቅልፍ የሳምባ ና የጽኑ ህሙማን ባለሙያ የሆኑት ዶክተር አሰፋ ጀጃውን ነው። በምሽቱ በሚተላለፈው በሁለተኛው ክፍል ሐኪሙን ጠይቁ መሰናዷችን ላይ ተመልሰው ይመጣሉ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም ደግሞ በፌስቡክ ገጻችን ቪኤ አምሃሪክ ላይ ታገኛችኋላችሁ። አሁን ለዕለቱ አብይ ወዳደረግነው ዘገባ እንሻገር። የቤንሻንጉል ጉምዝ ክልላዊ መንግስትና የጉምዝ ህዝቦች ዴሞክራሲያዊ ንቅናቄ ጉህዴን አመራሮች መካከል በክልሉ ዘላቂ ሰላምን ለማምጣት በጋራ ለመስራት መግባባት ላይ መድረሳቸውን አስታወቁ። የክልሉ ኮሚኒኬሽን ጽህፈት ቤት በመንግስትና ጉህዴን መካከል ከትላንት በስቲያ ካማሺ ዞን ና እርቀ ሰላም በካማሺ ዞን እርቀ ሰላም መደረጉን ያስታወቀ ሲሆን በተጨማሪም በመተከል ዞንም እርቀ ሰላም ተደርጎ ሰላም ለማስፈን እንደሚሰራ አስታውቋል። የጉህዴን ሊቀመንበር አቶ ጉራይን ጉደታ የእርሳቸውና የፓርቲያቸው አመራሮችና አባላት ከእስር መፈታታቸው ሰላምን፣ እርቀ ሰላሙን እንደ ቀድመ ሁኔታ ተቀምጦ የነበረ መሆኑን ጠቅሰው በመንግስትና ታጣቂዎች መካከል የሚደረጉ ግጭቶች ህዝቡን የሚጎዱ በመሆናቸው እርቀ ሰላሙ መፈጸሙ ሰላም ለማምጣት ወሳኝ ነው ብለዋል። ናኮር መልካ ተጨማሪ ዘገባ አለው። የቤኒሻንጉል ጉሙዝ ክልላዊ መንግስት ኮሚኒኬሽንስ ጉዳዩ ጽህፈት ቤት ኃላፊ አቶ መለሰ በየነ ለቪኦኤ እንዳሉት እርቀ ሰላሙ የተፈጸመው በካማሺ ዞን ካማሺ ከተማ ሲሆን በክልሉ መንግስትና ጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህዴን አመራሮች እና ታጣቂዎች መካከል ነው። በአካባቢው ወግና ባህል መሰረትም እርቀ ሰላሙ መከናወኑን ነው ኃላፊው አብራሮት። ጥያቄው በእነሱ በኩልም የቀረበበት ሁኔታ ነው ያለው። እንዴት ነው በእነሱ በኩል የሚለው ነገር ያው የጉዴን ሊቀመንበር እና ምክትል ሊቀመንበሩን ጨምሮ በወቅቱ ያው ምክትል ሊቀመንበሩ እና ሊቀመንበሩ የጉዴን ታጣቂዎች አሰማርተዋል በሚል ጥፋት አድርሰዋል በሚል ያው በህዝቡም ጥርጣሬ በተለያየ መንገድ ታስረው የነበሩበት ሁኔታ ያለ። ቅርብ ጊዜ ግን ያው ችግሩ እንፈታለን፣ ሁሉ መንግስት ጋር መነጋገር እንፈልጋለን፣ ለተፈጠረው ችግር እኛ ላትመት ወስደን እናስቆማለን የሚል ጥያቄ ያቀረቡበት ይሄ ጉዳይ ደግሞ እንፈታ የሚል ጥያቄ ሲያቀርቡ ፍትህ ሚኒስቴርም ያወቀበት ሁኔታ ነው የነበረው እና በዚህ ጋር ተነጋግረው ችግሩ የሚያስቆሙ ከሆነ እነዚህን ፈተው ችግር ማስቆምና ና እነሱ ራሳቸው ኃላፊነት ወስዶ የሚሰሩ ከሆነ ተብሎ የተፈቱበት ሁኔታ አለ። በምረት ከማሺ የተፈጠረውን ችግር እንዲያስቆሙ ተልእኮ የተሰጠባቸው ሁኔታዎች ነበሩ። እርቀ ሰላም መውረድ አለበት። ከዚህ በኋላ መገዳደል፣ መጠፋፋት መቆም አለበት የሚል መግባባት ከተፈጠረ በኋላ ከትናንትና በስቲያ በርከት ያሉ የዚህ አባላት አመራሮችም ጭምር ሀይሉም ሲመሩ የነበሩ አመራሮችም ሳይቀሩ ወደ ከማሺ ዞን ከተማ በባህላችን መሰረት ያው ሽማግሌዎች ሃይማኖት አባቶች በተገኙበት በወንዝ ዳርቻ ላይ እርደ ተፈጽሞ እርቀ ሰላም በሰፊው በጣም ትልቅ ተምሳሌት ሊሆን የሚችል እርቀ ሰላም የወረደበት ሁኔታ ነው የነበረው። የጉዴ ሊቀመንበር አቶ ግራኝ ጉደታ እርሳቸውና ዘጠኝ የሚሆኑ የፓርቲያቸው አመራሮች በቅርቡ ከእስር መለቀቃቸውን አስታውሰው እርቀ ሰላሙ የተከናወነበት አብይ ጉዳይ ነው ያሉትን ይገልጻሉ። በሁለቱ ዞኖች እና ቤንሻንጉል ጉሙዝ ክልል ሁለትሺ አስራ አንድ ጀምሮ ከፍተኛ የጸጥታ ችግር ነበረ። ከዛ በኋላ መንግስት በጀመረው የሰላም ትሪ ለማንኛው ያለው ችግር በሙሉ በጠረጴዛ ዙሪያ እንጂ መተኳኮስ ውጤቱ በሁለቱ በኩልም እንደማይጠቀም በቀረበው ሀሳብ እንደገና የጉሙዝ ታጣቂዎች የነበሩ ደግሞ እነሱ ደግሞ እኛ ወደ ድርድር ለማምጣት ቅድመ ሁኔታዎች መቀመጥ አለበትና ይሄ ህርቅ በጣም የተፋጠነ ቤት ምክንያት ከዚህ ያለ ወገን ጉሙዝ ነው። ከላኪያም ጥይት መሳሪያ እየተሰጠ ተዋጉ ተብሎ በሚላክ ቤት ጊዜ የሚሞተው ጉሙዝ ነው። ከዛም የሚሞተው ጉሙዝ ነው። እዚህም የሚሞተው የእኛ ሰው ስለሆነ ይሄ ሞት መቆም አለበት። ስለዚህ በጠረጴዛ ዙሪያ ለማወያየት ደግሞ ጉሙዝ ለመጀመሪያ ጊዜ የራሱን የውስጥ ችግሩን መፈታት አለበት ከሚል መሰረት ተስማምቶ ከዛ በኋላ እኔም ከእስር ቤት እንዲወጣ የተደረገው በዚህ በእነዚህ ታጣቂዎች ጥያቄ ነው። የክልሉ መንግስት ኮሚኒኬሽንስ ቢሮ ኃላፊ አቶ መለሰ እርቀ ሰላም መፈጸሙ በክልሉ ዘላቂ ሰላም ለማምጣት ያለው ሚና የጎላ መሆኑን ገልጸው መሰል ተግባር በመተከል ዞንም ይቀጥላል ብለዋል። ለነበረው ጥፋት የጠየቁበት ከዚህ በኋላ ሰላም መውረድ አለበት። ሌሎች መንግስታዊ እና ፖለቲካዊ የሆኑ ጥያቄዎች በውይይት እና በመነጋገር የሚፈጣበት ሁኔታ መፈጠር አለበት በሚል መግባባት ላይ የተደረሰበትና ትናንትና ዕለት የማጠቃለያ የተደረገበት ሁኔታዎች አሉ። ያው ይሄ በዚህ መልኩ ከቀጠለ መተከል ያለውም ኃይል የዚህ ብራንችም ስለሆነ ለግራይን ጉዳታን እነዚህ የምክትል ቀንበሩ እና ሊቀንበሩን ጨምሮ ወደ መተከል አሰማርተን ይህን ኃይል ወደ ሰላማዊ እንቅስቃሴ እንዲመጣ ወደ ሰላማዊ ሁኔታና ወደ ልማትና ወደ ሰላም እንዲመለስ የማድረግ ስራዎችን ለመስራት ክሉ መንግስት ከወትሮ በተለየ አተኩሮ እየሰራ ነው ያለው። በመተክልና ከማሺ ዞኖች ተቋርጠው የነበሩ የማህበራዊና ኢኮኖሚ እንቅስቃሴዎች እንዲቀጥሉና የተፈናቀሉ ዜጎች ወደ ቤት ንብረታቸው እንዲመለሱ መግባባት ላይ መደረሱን ነው አቶ መለሰ የገለጹት። እርቁ ከወረደ በኋላ ሰላም ከሰፈነ በኋላ የፈረሱ ትምህርት ቤቶች፣ ስራ ያቆሙ ትምህርት ቤቶች ስራ የማስጀመር ስራ ተጠናክሎ ይቀጥላል። እሱ ብቻም ሳይሆን አሁን ክረምት እየመጣ ነው ወደፊታችን ስለዚህ እሱ እንደሚመለከት ሰላም ከወረደ እርቀ ሰላም በሰላም ትክክለኛ መሰረቱን ከያዘ የተፈናቀሉ ዜጎችን ወደ እየጠያቸው የማስመለስ ስራ በትኩረት ይሰራል። በአዲስ ጊዜ ውስጥ ብለን ነው እያሰብነው ያለ ነው። የፈረሱ ተቋማቶች አሉ። እነሱን የመገንባት መልሶ የማደራጀት የፌዴራል ደረጃም እንደምታየው በዚህ ወደ አስራ ዘጠኝ ቢሊዮን አካባቢ ድጋፍ እንደሚደረግ በተለያዩ ማህበራዊ ሚዲያዎች ላይ የተገለጸ ነው ያለው። እና በዛ ውስጥም የኛ ክልል አንዱ ተጠቃሚ የሚሆኑበት ሁኔታ ይኖራል ብለን እናስባለን። በካማሺ ዞን የሚንቀሳቀሱ የጉዴን ታጣቂዎች በእርቀ ሰላሙ ወደ ማህበረ ሰቡ መቀላቀላቸውን የጠቆሙት የጉዴን ሊቀመንበር አቶ ግራኝ ጉደታ በመተከልም እርቀ ሰላሙ እስኪካሄድ ድረስ ታጣቂዎቹ ከመንግስት ኃይሎች ጋር አይታኮሱም ብለዋል። የወሰን ነው አንደኛ ቅድሚያ መንገድ ተዘግቶ የነበሩ መንገዶች እንዲከፈቱ ህዝቡ በነፃነት ከቀበሌ ወደ ቀበሌ ከቀበሌ ወደ ወረዳ ከወረዳ ወደ ዞን ሰው እንዲንቀሳቀስ መኪናም እንዲንቀሳቀስ በጋራ ወሰነናል። ይሄንን የተደረገው ይርቅ ወደ ታች በማውረድ ታች ያለው ህብረተሰቡም እንዲያውቁ ከአሁን በኋላ ጥይት ድምፅ እንዳይሰማ እዚህ አካባቢ ተደርጎ፣ ሶስተኛ የሰብአዊ እርዳታ ድጋፍ በአስቸኳይ በመንግስት በኩል እንዲደረግ ይህንንም ተስማምተን ወሰነን። በቃሌ ጉባኤ ተደግፎ አሁን ወደታች እየሄዱ ነው። ቅይይት እንኳን ቢተኮሲባቸው እንዳትማልሱ፣ አንድ ትዛዝ ሳይሰጥ አንድ ነገር እንዳያደርጉ ሁሉ ተስማምተን ነው ያለ ነው። በቤኒሻንጉል ጉሙዝ ክልል መንግስትና ጉዴን መካከል እርቅ መፈጸሙ ስለፈጠረባቸው ስሜት ከከማሺ ነዋሪዎች መካከል ጥቂቶቹ ገልጸዋል። እኔ ዋሲሁን ሰንበታ ይባላለሁ። ከማሺ ወረዳ ከማሺ ከተማ። የሰላምን ጠቀሜታ ለሚያውቁ ሰው ትርጉም መዝጣት በጣም ቀላል ይመስለኛል። ከማሺ ላይ አሁን በጣም የጸጥታ ሁኔታ በጣም በተረጋጋ ሁኔታ ነው ያለ። ህዝቡም በከማሺ ከተማ ላይ በጣም የተረጋጋ የራሱን ስራ የወትሮን ስራ እያከናወነ ይገኛል። የመንግስት አካላት እና ኃላፊዎቻችን የቡድኑ ማን የታጣቂዎቹ ቡድን ኃላፊዎች ሰላም ለሁሉም ነገር ወሳኝ እንደመሆኑ መጠን ወደፊትም በሰላም ዙሪያ ከተሰራ ልማትም የሚፈለገው ነገር ሁሉ ግቡን እንደሚመጣ እየተነጋገሩበት ነው። ወሰን እና ወደር የለውም የህዝቡ ደስታ። ወይዘሮ አሊማካ ጌባለ እንግዲህ እግዚአብሔር ይመስገን እርቁ ሰላም ከዚህ በፊት የነበረውን ግጭት እንደ ከማሽ ዘን እንደሚታወቀው ብዙ ወጣቶች ብዙ ህጻናቶች ብዙ ሴቶች ያጣንበት ሁኔታ እንደነበረ ለማንም ሰው ግልጽ ነው እና በአሁን ሰዓት ግን ሀገር ሽማግሌና ሃይማኖት አባቶች ሌትና ቀን ሳይሉ ሳይደክሙ ራሳቸውን መስዋዕት አድርጉ አድርጎ እስካሁን ድረስ ለከፈሉልን መስዋዕት የዛሬ ሰላም ለማገኘትና በዓይናችን ተለያይተን ማንተዋወቅ ወንድማሞቻችን ጋራ አንድ ገበታ ላይ እንድንበላ አስደርጎናልና በጣም ደስ የሚል ነገር ነው። መንግስት ባለፉት ሶስት አመታት የቤኒሻንጉል ጉሙዝ ክልል ንጹሃን ዜጎች ላይ ሲፈጸሙ የነበሩ ጥቃቶችና መፈናቅሎችን በተመለከተ ሲወነጅል የነበረው የጉዴን ታጣቂዎችን ሲሆን የጉዴን ሊቀመንበር ግን የመንግስትን ውንጀላ እንደማይቀበሉ ገልጸዋል። በተለይ በካማሽና መተከል ዞኖች ውስጥ ባለፉት ሶስት ዓመታት በታጣቂዎች ጥቃት በርካቶች መገደላቸውንና በመቶ ሺዎች የሚቆጠሩ መፈናቅላቸው ሲዘገብ ቆይቷል። መንግስትና ጉዴን ዘላቂ ሰላም ለማስፈንና የተፈናቀሉ ዜጎችን ወደ ቤት ንብረታቸው ለመመለስ ድረስ ከህብረተሰቡ ጋር በመሆን በጋራ እንደሚሰሩም ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ። የምትከታተሉት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት መርሃ ግብራችንን ነው። የዕለቱ አብይ ርዕስ እዚህ ላይ ተጠናቀቀ። የትንታኔው መጽሔት ይቀጥላል። የድሬዳዋ አስተዳደር ነዋሪዎች በከተማዋ በተከሰተው የዘይት እጥረትና የዋጋ ውድነት መማረራቸውን ገለጹ። በተመጣጣኝ ዋጋ ለገበያ የሚቀርበው ዘይትም በአግባቡ ለተቸገሩት እየደረሰ አይደለም ሲሉ ቅሬታቸውን ገልጸዋል። መንግስት በመንግስት ኮታ ወጥቶለት ከሸሙ ዘይት ፋብሪካ ለከተማዋ ነዋሪዎች የሚከፋፈለው የዘይት መጠንም በሁለት ሶስተኛ መቀነሱ ዋነኛ የችግሩ ምንጭ መሆኑን የከተማዋ አስተዳደር አስታውቋል። አዲስ ቸኮል ዘገባለሁ። ገበያ ላይ ከ650 እስከ 1 ሺ ብር የሚሸጠውን ባለ አምስት ሊትር ዘይት የድሬዳዋ አስተዳደር ከዚራ በሚገኘው የቅዳሜና እሁድ ገበያ በ450 ብር እንደሚያቀርብ መሰማቱን ተከትሎ ከሌሊት ጀምሮ እስከ ምሽት የቀጠለ ረጅም ወረፋ ተከስቶ ነበር። ከሌሊቱ 9 ሰዓት ጀምሮ ወረፋ የያዙ ሰዎች እስከ ቀኑ 8 ሰዓት ድረስ ቆይተው ወረፋ እንደደረሳቸው ለአሜሪካ ድምፅ ተናግረዋል። በሌላ በኩል እሁድ ለሚከናወኑ ሽያጭ ሌሊት ከሰፈራቸው መምጣት ይርቅብናል ያሉ እናቶች ደግሞ እዚያው ሽያጭ በሚከናወንበት ቦታ ለማደር ወስነዋል። ሆኖም ፖሊስ ከምሽቱ ሶስት ሰዓት ተኩል ላይ እዛ እንዳያድሩ ከልክሏቸዋል። ይሁንና አብዛኞቹ እናቶች ወደ ቤታቸው ከመመለስ እዙ አካባቢ መንገድ ዳር ተቀምጠው ማንጋት መርጠዋል። በሀገር አቀፍ ደረጃ የተከሰተው የዘይት እጥረትና የዋጋ ጭማሪ በዝቅተኛ የኑሮ ደረጃ ላይ የሚገኙ የድሬዳዋ ነዋሪዎችንም ለችግር ዳርጓቸዋል። ይሁንና እንደዚህ መስዋዕትነት የሚከፈልበት ዘይት አቅርቦት ግን ከፍላጎቱ ጋር የተጣጣመ አይደለም። ይህም ተገልጋዮችን ለብዙ ቅሬታዎች ዳርጓል። ከአቅርቦት እጥረት ባሻገር ፍትሐዊ አቅርቦት ላይም የሚያነሱት ቅሬታ አለ። ሲሳ ይባላሉ። ካሸዋ ለዘይት የመጣሁት ትላንትና አርብ ሰባት ሰዓት መጥቼ እዚህ አድሬ አለው ሰባት ሰዓት አድሬ ሳያስተባብርም ሰዎችም እንዳይረበሹ እያደረኩ ገና የለም ብለው ሂድ ወደ ቤታችሁ ብለው ና። ዛሬን ተመልሰን መጥተን ይኸው እዚሁ ለምንገነኝ ሰባት ሰዓት አዎ ሰባት ሰዓት አድረን የሆነውንም አላገኘንም። የቤተሰብ ኃላፊነ ልጆች አሉን እና የተገፈተን ነው የተወረወረን ነው ስርዓትና ሕግ የሌለው በስርዓት አይሰጡንም። ሌላም ሌላም ሰው እየመረጡ ነው የሚሰጡት። አሁን አሁን ዛሬ እያየነው ሰዎች ሶስት አራት ይወስድ ያሉ ትናንት የወሰዱ ሰዎች አንድ ሰው አንድ ሰው ሳይወስድ ማለት ነው። ጌትነት መኮንን እባላለሁ ከዜሮ ሶስት ቀበሌ እዚህ ዘይት ለመውሰድ 11 ሰዓት ያው 11 ሰዓት መጣሁ ገንዘብ እያለው የሚያስተናግደኝ የለም። ተገልጋዮቹ ከዚህ ባሻገር ሁሉም የከተማ ነዋሪዎች በአንድ ቦታ ዘይት እንዲገዛ ከማድረግ በየቀበሌው ቢቀርብ ይህን መሰሉን ግልት አይኖርም ነበር ይላሉ። እነዚህ ከአሜሪካ ድምፅ ጋር ቆይታ የነበራቸውና ከሌሊቱ ሰባት ሰዓትና ከንጋቱ 11 ሰዓት ጀምሮ ወረፋ ሲጠበቁ የነበሩ ነዋሪዎች ግን ወረፋ ሳይደርሳቸው በፊት እሁድ ከረፋዱ አምስት ሰዓት ገደማ ለሽያጭ የቀረበው ዘይት አልቀዋል ተብለዋል። ለድሬዳዋ ገበያ የሚቀርበው የዘይት መጠን በሁለት ሶስተኛ እንደቀነሰና ይህም እጥረቱን ለመባባሱ አንዱ መንስኤ እንደሆነ የድሬዳዋ አስተዳደር ንግድ ኢንዱስትሪና ኢንቨስትመንት ቢሮ ምክትል ኃላፊ አቶ አብዱ ሙክታር ይናገራሉ። ከዘይት ጋር ተያይዞ ምናልባት አሁን ያለው ሁኔታ በሀገር አቀፍም በዓለም አቀፍም ያሉ ሁኔታዎች ይታወቃሉ። ከዚህ ጋር ተያይዞ ምናልባት እንደ ሀገርም ለድሬዳዋ የተያዘ ኮታ አለ። ምናልባት በፊት ሲወሰድ ወይም ሲሰጥ የነበረው ወደ 660 ሺህ ሊትር አካባቢ ነበረ ለድሬዳዋ ኮታ። አሁን ግን እየመጣ ያለው ወደ 224 ሺህ ሊትር ኮታ ነው የመጣ ያለው። ይህን ደግሞ ለማህበረሰቡን ለማቅረብ ወይም ለማቅረብ ከፍላጎት ጋር ስናያዝ ትንሽ በጣም እጥረት አለ። ፍላጎትና አቅርቦት በጣም ዲፍረንስ አለ። ይህንን እንትን ለማድረግ ሲባል ከተለያዩ ባለሀብቶች ጋር በጋራ በመነጋገር በቅናሽ ዋጋ እንዲያቀርቡ የመረት ስራዎች እየተሰሩ ያሉት የዘይት ድላውን እርሳቸውም ጭምር በአካል ተገኝተው ሲከታተሉት እንደነበር የሚገልጹት አቶ አብዲ ከተገልጋዮች የሚቀርቡ ቅርቤታዎችን ግምት ውስጥ ያስገባ ደላ ሲከናወን እንደነበረ ነው የሚናገሩት። ትናንት ብቻ ራሱ ወደ አራት ሺህ ሰው እንዲያገኘው የተደረገው ከሁለት ሰዓት ጠዋት ጀምሮ እስከ አንድ ሰዓት ማታ እዚህ ነበር። እኛም እንዲያቀርቡም በዛው ልክ ደግሞ አብርሱ እንዲያገኝም ስናደርግ ነበረ። በፊት የነበረው ችግር ነጋዴው ራሱ በመሀል እየገባ ጆችን እያሰለፈ ብር እየሰጠ ሳደርግ ነበረ። ነገር ግን ትናንትና ኩፖኑን አዘጋጅተን በዛ በኩፖኑ መሰረት ከመታወቂያ ጋር እያያያዘን ኢቨን ኩፖን ራሱ እየበሳን በዛ እንዲወስድ የማድረግ ስራ ነበረ። እንዲሁም ባለፈው ሳምንትና ከዚህ በፊት የነበሩ ችግሮች ዛሬ እሁድ እንዳየው ሳይሆን ሰልፉ በጣም ረዥም ነበረ ሲሆን የነበረው ነገር። ግን ትናንትና አሁን ኩፖኑም እና መታወቂያ ስበሳ የነበረው ወደ ሁለተኛ መመለስ ስለማይችሉ ሁለተኛ ደግሞ ነጋዴሞ ልጉ መግባት ስለማይችል፣ በተቻለ መጠን እጥረቱ በጣም በጥሩ ሁኔታ ቀንሷል ዛሬ እንዳየ ነው። አሁንም በሆን ዛሬ ያላገኙት ሙሉ መታወቂያቸው እንዲቀበላቸውና የሚመጣ ሳምንት ቅድሚያ እንዲያገኙ የማድረግ ስራ ነው እኛ የምናካሄደው። ሽያጩ የሚከናወንበት ቦታ ከዜራ ብቻ መሆኑ ቀርቶ በሚቀጠሉ ሳምንት ሁለት ቦታዎች እንደሚሆንና በሂደትም በየቀበሌው ለማቅረብ ጥረት እንደሚደረግ ምክትል ቢሮ ኃላፊው ይናገራሉ። ቢሮ ከሸሙ ዘይት ፋብሪካ ከሚያቀርበው ባለ 450 ብር ዘይት ባሻገር ገበያ ላይ በአስመጪዎችና ከፋፋዮች የሚቀርበው የዘይት ዋጋ ላይም ተመናውጥቶ ቁጥጥር እያደረገ መሆኑን በይፋ ገጹ ላይ የወጣው መረጃ ያመለክታል። የፌዴራል የንግድና ቀጠናዊ ትስስር ሚኒስቴር ሚኒስትር ዴታ አቶ ሀሰን መሀምድ የዘይት እጥረቱ ሀገር አቀፍ መልክ ያለው እንደሆነ ነው የሚናገሩት። ለጥረቱም በሀገር ውስጥ ፍላጎቱን የሚያረካ ምርት ማምረት ካለመቻሉ ባሻገ ገር የዓለም አቀፉን ገበያ እና የሀገራችንን ህጋዊና ህገወጥ ነጋዴዎች ይወቅሳሉ። አንደኛ ያው እንደሚታወቀው በሀገራችን የሚመረተው ዘይት ፍላጎትና አቅራቦት አይመጣጠልም። እሱ እንዳለ ሆኖ የኮቪድ አስራ ዘጠኝ ወረርሽኝ እሱ ደግሞ በጣም የዓለም ደረጃ የዘይቱ ስርጭት እና በአጠቃላይ የመሰረታዊ ሸቀጦች ስርጭት አዛብተዋል። ሌሎች ደግሞ ህገወጥ ነጋዴዎች የግኝቱ ሰሰረት በመያዝም ያላስፈላጊ ድለላ ጣልቃ ገብነት እና ኢጂዎች ነገሮች ዛንዛ ነገሮች ነገሮች ናቸው። የዘይቱን ዋጋ ሊጨምር የቻለው የዘይት ብቻ ሳይሆን አጠቃላይ መሰረታዊ ሸቀጦች። ነገር ግን ከዛ ውጪ ደግሞ ዓለም ደረጃ የዘይት ዋጋ ድፍድፍም ቢሆን ሳንፍላወርም ፈሳሽ ዘይት ማለት ነው ሁሉም የዓለም ደረጃ የዋጋ እንዳት ታይቷል። አብዛኛው ያው ዘይት በሀገራችን የሚጠቀሙ ዘይት ሀገር ውስጥ ነው የምናስገባው ከዚህ ባሻገር የሩሲያና ዩክሬን ጦርነትም ዋጋ ያንራ የሚለው ስጋትም ለዋጋ ንረቱ የራሱን አስተዋጽኦ እንዳበረከተ ሚኒስትር ዴኤታው ይናገራሉ። ያው ይረሳሉ። እነዚህ የዓለም ለምሳሌ ጂኦፖለቲክስ፣ የራሽያና ዩክሬን ጦርነት ይነሳል በሚል ዩክሬንና ራሽያ አለም አምራቾች፣ ትልልቅ አምራቾች ስለሆኑ ጦርነት ውስጥ ስለገቡ ኢቤት ምርት ይቀንሳል በሚል ነው አሁን ይህንን ዶክሌተርስ ወይም እነዚህ ተንታኞች ማህበረሰቡ ልዩ ማህበረሰቡ ነግሯቸው እነሱም ያው ሆልዲንግ የሚያደርጉበት ጊዜ ይኖራል። የሚይዙበት ሚከዘኑበት ማለት ነው እና እሱንም ተጽዕኖ ያሳዳል ችግሩን ለመቅረፍ የሀገር ውስጥ ዘይት አምራቾች በሙሉ አቅማቸው እንዲያመርቱ ከመደገፍ ባሻገር በመጪዎቹ ሶስት ወራት አንድ መቶ ሀምሳ ሚሊዮን ሊትር ዘይት ወደ ሀገር ውስጥ እንዲገባ እንደሚደረግ ጊዜያዊ ጥረቱን በአስቸኳይ ለመቅረፍ አስራ ሁለት ነጥብ አምስት ሚሊዮን ሊትር ዘይት ወደ ሀገር ውስጥ እየገባ መሆኑ ተናግረው ነበር የገንዘብ ሚኒስትሩ አቶ አህመድ ሺዴ ለሀገር ውስጥ መገናኛ ብዙሀን ተናግረው ነበር ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ በአማራ ክልል የሚገኙ የዩኒቨርሲቲዎች ፎረም ብዙ ቅሬታ እያስነሳ ያለው የዘንድሮው የ12ኛ ክፍል ብሔራዊ መልቀቂያ ፈተና በድጋሚ እንዲታረም ጠየቀ። የአማራ ምሁራን መማከርት ጉባኤም ታይቶ የማይታወቅ ነው ብለው የጠቀሰው የተማሪዎች ውጤት መቀነሱ ምክንያቱን ለማወቅ በመረጃና በማስረጃ የተደገፈ ማጣራትን እያደረግኩ ነው ብሏል። በተመሳሳይ የአማራ ክልል ትምህርት ቢሮ ኮሚቴዎችን አማቅሮ አዋቅሮ ወደ ትምህርት ምዘናና ፈተናዎች ኤጀንሲ መላኩን አስታውቋል። አስቴር ምስጋናው ዝርዝሩን ታሰማናለች። በዘንድሮ የ12ተኛ ክፍል ብሔራዊ መልቀቂያ ፈተና ውጤት ላይ በአማራ ክልል ብዙ ቅሬታዎች አሁንም እየተነሱ ይገኛሉ። ከተማሪዎች እስከ ወላጆች፣ ከመምህራን እስከ ትምህርት ጽፈት ቤቶች፣ ከዩኒቨርሲቲዎች እስከ መንግስታዊ ያልሆኑ አደረጃጀቶች፣ ከሃይማኖት ተቋማት ተወካዮች እስከ ተፎካካሪ ፓርቲዎች በፈተና ውጤቱና አስተራረሙ ዙሪያ ቅሬታቸውን እያቀረቡ ይገኛሉ። በአማራ ክልል የሚገኙ ዩኒቨርሲቲዎች ፎረምም ከሰሞኑ በፈተና አስተራረሙም ሆነ በውጤቱ ላይ ከፍተኛ መስረክ ረካ ይቻለው በማለት የፈተና እርምቱ እንዲደገም ትምህርት ሚኒስቴርን በደብዳቤ መጠየቁን ነው የፎረሙ ጸሐፊ ዶክተር አስማረ ደጀን የሚናገሩት። እንደገና ይታረም ነው። ውጤቱ ምንም ሆነ ምን እየወጣ ያለው ስህተት ነው። ፈርማቱ ነው የሚጀምረው። ሁሉም ኮምፒውተር እንኳ የረመው ከተባለ ኮምፒውተሩ ፊድ የተደረገው እንደወጣ የተደረገው ከመቶ በታች ያለው ውጤት እና ሁሉም ውጤታቸው በመቶ ቤት ውስጥ ነው ያለው። ነገር ግን እርማት የተወሰኑት ሲታረምላቸው ወደ ስድስት መቶ ከፍተኛ የሚባለው ማለት ነው። እንግዲህ ስድስት እና ከዛ በላይ በጣም ከፍተኛ የተባለ ውጤት ነው እና ይሳሳት እንኳ ብንል እንደዚህ ያለ ልዩነት ይፈጠራል። የጾታም ልዩነት ሁሉ ተፈጥሯል። ወንድ የሆነውን ሴት ተብሎ ስያሜ፣ ሁሉ ነገር ነው የተምታታው። ስለዚህ እንደዚህ ባለበት ሁኔታ ላይ እንደው በቃላት አሽሞን ምኖ ማለፉ በመግለጫ አሽሞን አሽሞኑኖ ማለፉ ተገቢ አይደለም አንድ ትውልድ መግደል ነው የፈተናው ኤጀንሲ አሁን ብቻ አይደለም ችግር እየፈጠረ ያለው። ከሁለት ሺህ ስምንት ጀምሮ በደንብ አድርጎ መታየት ያለበት ኤጀንሲ ይመስለኛል። ብዙ ጊዜ ችግር እየተፈጠረ ነው እዛ ቦታ ላይ። ዶክተር አስመረ አክለውም የመቁረጫ ውጤቱም ቢሆን ተማሪዎች የነበሩበትን ስነ ልቦና ያላገናዘበ ነው ብለዋል። ዘግይተው በሁለተኛ ዙር የተፈተኑ ተማሪዎች በጦርነት ቀጠና ውስጥ የነበሩ ናቸው። ሳይኮሎጂካሊ ዝግጁ አይደሉም። ገና ድብርት ውስጥ ነው ያሉት እንደው ተፈተኑት ልዩ የመግቢያ ነጥብ መውጣት ሲገባው እንደገና ደግሞ ነጥቡም ዝከፍ ብሎ ነው የመጣው። የመግቢያ ነጥብ ከፍ ብሎባቸው ነው የመጣው እና ሁለት ሁለት በደል በአንድ ጊዜ ተደራርቦባቸዋል ማለት ነው እና ያንን እንዲያደርግ ነው እንደገና ደግሞ አጉል የሆነ እሽቅ ድምድም ታይቷል። በብሄር በምን በምን ነገር ውስጥ ተገብቶ የአይነት ነገር ውስጥ መውጣት እንዳለበት አግባብ እንዳልሆነ በደንብ አድርገን ጠቅሰን ነው እንግዲህ ገብዳቤውን ያወጣ ነው። በተመሳሳይ የአማራ ምሁራን መማክርት ጉባኤም ቅሬታውን አሰምቷል። ጉባኤው በአማራ ክልል አስራ ሁለተኛ ክፍል ተፈታኝ ተማሪዎች ውጤት ከዚህ ቀደም ይመዘገብ ከነበረው ያነሰ መሆኑን መረጃ ማግኘቱን ቢያስታውቅም በቁጥር የተደገፈ መረጃ ግን አላስቀመጠም። ጉባኤው ታይቶ በማይታወቅ መልኩ ያለውን ዝቅተኛ ውጤት እንዲመዘገብ ያጋጠሙ ችግሮችን ከመረጃና ከማስረጃ ጋር በማጣመር ከክልሉ ትምህርት ቢሮ ጋር በቅርበት እየሰራ እንደሆነ ነው ለሀገር ውስጥ ሚዲያዎች የገለጸው በዚህ ዙሪያ ከትምህርት ሚኒስቴርም ሆነ ከሀገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ መረጃ ለማግኘት ያደረግኩት ጥረት ለዛሬ አልተሳካም። ይህ በእንዲህ እንዳለ የአማራ ክልል ትምህርት ቢሮ የፈተና እርምቱንና የውጤት ጥንቅሩን በአካል ተገኝቶ የሚመረምር የባለሙያዎች ቡድን ወደ ሀገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ መላኩን በማህበራዊ ትስስር ገጹ አጋርቷል። የአማራ ክልል ትምህርት ቢሮ በየአመቱ የ አስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና ከተቀመጡ ተማሪዎች ውስጥ የዩኒቨርሲቲ መግቢያ ነጥብ ያመጡ ተማሪዎችን ቁጥር ይገልጽ የነበረ ሲሆን በዘንድሮ አመት ግን ይህንን ከመግለጽ ተቆጥቧል። ይህንንም ጥያቄ ለማንሳት ለቢሮ ከፍተኛ አመራሮች በእጅ ስልካቸው ላይ ብንደውልም ስልካቸው አይነሳም። ለአሜሪካ ድምጽ አስቴር ምስጋናው ባህር ባህርዳር። ዝግጅታችን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። የዩክሬኑ ጦርነት በአንዳንዶቹ የአፍሪካ ሀገራቶች ያለውን የምግብ ዋስትና ችግርና ረሃብ ሊያባብስ እንደሚችል የጉዳዩ አዋቂዎች እያስጠነቀቁ ይገኛሉ። አብዛኞቹ የአፍሪካ ሀገራቶች ስንዴና የምግብ ዘይት የሚገዙት ከዩክሬንና ከሩሲያ መሆኑን ጠቅሶ ዘጋቢያችን መሐመድ ዩሱፍ ከናይሮቢ ያሰናዳውን ዘገባ ቆንጅታዬ እንደሚከተለው ታቅርብልናለች። በአፍሪካ ሀገሮች በድርቁ መቀጠል በኮቪድ-19 ወረርሽኝና አሁን ደግሞ በሩሲያና ዩክሬን ጦርነት የተነሳ የመሰረታዊ ሸቀጦች ዋጋ መወደዱ ቤተሰቦችን እየጎዳ ነው። በተባበሩት መንግስታት ድርጅት መረጃ መሰረት ከዓለም የሱፍና የሌላም የቅባት እህሎች ምርት ውስጥ 53 ከመቶውን ከስንዴ ምርት ደግሞ 27 ከመቶውን የሚያመርቱት ሩሲያና ዩክሬን ናቸው። ከአፍሪካ ሀገሮች ውስጥም ቢያንስ 25ቱ ከሚያስገቡት ስንዴ ሲሶውን፣ 15ቱ ሀገሮች ደግሞ ግማሹን የሚገዙት ከሩሲያና ከዩክሬን መሆኑን መረጃው ያመለክታል። በዓለም አቀፍ ደረጃ ባሻቀበው የምግብ ምርት ዋጋ ከተጎዱት ሀገሮች መካከል አንዷ ኬንያ ነች። በኬንያ የአምራቾች ማህበር የፖሊሲ ምርምር ኃላፊው ጆብ ዋንጃሂ ሲናገሩ ኬንያ ከውጭ የምታስገባው ስንዴ ዋጋ በ33 ከመቶ እንደጨመረ ገልጸዋል። አንድ ቶን ስንዴ ዋጋ ጨምሮ 460 ዶላር ሆኗል። በፊት 345 ዶላር ነበር። ኬንያ ደግሞ አብዛኛውን የምታስገባው ከሩሲያ እና ከዩክሬን ነው። ናይሮቢ ማድረሻዋ ደግሞ ከአሁን ቀደም 500 ዶላር የነበረው ወደ 550 ዶላር ከፍ ማለቱ አይቀርም። ስለዚህ የሩሲያና የዩክሬን ጦርነት በአገሪቱ የምግብ ዋስትና ላይ ችግር እየፈጠረ ነው። የዘይት ዋጋም አሻቅቧል። 80 ከመቶ የዘንባባ ወይም ፓልም ዘይት ለዓለም የሚሸጡት ኢንዶኔዥያና ማሌዥያ ሲሆኑ የአንድ ቶን ዋጋ 2200 ዶላር ሊገባ እንደሚችል የማሌዥያ ባለስልጣናት በዚህ ሳምንት አስጠንቅቀዋል። በግብረ ሰናዩ ድርጅት በኦክስፋም ኢንተርናሽናል የፓን አፍሪካ ክፍል ኃላፊው ፒተር ካማሊንጊ ከሁሉም የዓለም አካባቢ ይበልጥ ለምግብ ዋስትና ችግር ተጋላጯ አፍሪካ መሆኗን ተናግረዋል። ሚንስ በዓለም አቀፍ ደረጃ የምግብ አቅርቦት የሚሰራጭበትን ሰንሰለት ብቻ ስትተማመን ለረዥም ጊዜ ችግር ትጋለጣለህ። እንደ ኦክስፋም እምነት የአነስተኛ እርሻ ገበሬዎች ላይ በማተኮር በተሻለም ችግርን ለመቋቋም እንዲችሉ መርዳቱ ነው የሚጠቅመው። እንደየችግራቸው የሚያስፈልጋቸውን ቴክኖሎጂ ማቅረብም ይጠይቃል። አሁንም ቢሆን ባለትናንሽ ይዞታ ገበሬዎች በምግብ አቅርቦት ትልቅ ስፍራ ነው ያላቸው። ነገር ግን በበጀት ምደባ ብዙ ትኩረት አልተሰጣቸውም። በምግብ ራስን መቻል ማለት ደግሞ በተቻለ መጠን ምግቡን በሀገር ውስጥ ወይም ቢያንስ በአካባቢው ማምረት ማለት ነው። የአፍሪካ መንግስታት ለማህበረሰቦቻቸው በሚያስፈልጉ ጉዳዮች ላይ በቂ መዋለ ነዋይ አለመመደባቸው አንዱ ዋና ችግር መሆኑን ሲያስረዱም እንዲህ ብለዋል። የእኛ አካባቢ መንግሥታት በይበልጥ የብድር ዕዳ ውስጥ እየገቡ ናቸው። አስር ሽልንግ በጀት ቢመደብ ሰባቱ ብድር ለመክፈል ይውላል። ያ ሲሆን ደግሞ እንግዲህ መንግሥታቱ ለማኅበራዊ አገልግሎቶች፣ ለውኃ፣ ለጤናና ለትምህርት መዋለ ነዋይ አይመድቡም ማለት ነው። አሁን ደግሞ የዩክሬኑ ቀውስ በዚህ ላይ ሲደረብ ችግሩን ያባብሰዋል። በአህጽሮት ስሙ ኢፋድ ተብሎ የሚጠራው የተባበሩት መንግስታት ድርጅት የዓለም አቀፍ የግብርና ልማት ፈንድም የዩክሬኑ ጦርነት በዓለም ዙሪያ ረሃብንና ድህነትን እንደሚያባብስ አስጠንቅቋል። ጌሪሰን ኢኪዮሚ በናይሮቢ ዩኒቨርሲቲ የኢኮኖሚክስ መምህር ናቸው። የአፍሪካ ሀገሮች ሸቀጦች በሀገሮቻቸው መካከል በደንብ እንዲዘዋወሩ የሚያስችል የመሰረተ ልማት ግንባታ ማካሄድ እንዳለባቸው አሳስበዋል። ሪሲ ኢንተግሬት አፍሪካን ኢኮኖሚስ ማች በተር የአፍሪቃ ሀገሮችን ምጣኔ ሀብት እንዴት በተሻለ ማስተሳሰር እንደምንችል መመልከት ይኖርብናል። ምክንያቱም ትርፍ የምግብ ምርት የሚያመርቱ ሀገሮች አሉ። ለምሳሌ ዲሞክራሲያዊ ኮንጎ ሪፐብሊክ፣ ዩጋንዳና ሌሎችንም በሚገባ ማስተሳሰር ከተቻለ አብዛኛውን የአፍሪቃ አካባቢ መመገብ የሚችሉ ሌሎችም ብዙ ሀገሮች አሉ። የአፍሪካ ሀገሮች በአካባቢ ደረጃ ያሉ ገበያዎችን ዋጋ በማረጋጋት ገንዘብ ማስተላለፊያ መንገዶችን በማሻሻል የቁጠባና የብድር አገልግሎቶችን ማጠናከርን የመሳሰሉ እርምጃዎች ቢወስዱ ዓለም አቀፉን የምግብ ቀውስ ለመቋቋም እንደሚረዳቸው አዋቂዎቹ ያስገነዝባሉ። ሩሲያ በዩክሬን ላይ የፈጸመችው ወረራ አራተኛ ሳምንቱን በያያዘበት በአሁኑ ሰዓት በዩክሬን ከተሞች ላይ የምታደርገውን ጥቃት አጠናክራ ቀጥላለች። በሌላ በኩል የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በዩክሬኑ ቀውስ ዙሪያ ከአጋሮቻቸው ጋር ተገናኝተው ለመመካከር በያዝነው ሳምንት ወደ አውሮፓ ያቀናሉ። የአሜሪካ ድምጿ አራሽ አርባሳዲን ዘገባ አሉላ ከበደ እንደሚከተለው አጠናቅሮታል። የሩሲያ መከላከያ ሚኒስቴር ቃል አቀባይ አገራቸው በዩክሬን ወታደራዊ ኢላማዎች ላይ የተነጣጠረ ባሉት ጥቃት ሌላ ሃይፐርሶኒክ የረዥም ርቀት ተወንጫፊ ሚሳይል መተኮሷን እየተናገሩ ባሉበት ወቅት የሩሲያ መከላከያ ሚኒስቴር ኤስዩ 35 የተባሉ ተዋጊ ጀት አውሮፕላኖቻቸው በዘመቻው ላይ ሳሉ የሚያሳይ ምስል ይፋ አድርጓል። ይህ የተሰማው የዩክሬን ባለሥልጣናት የሩሲያ ኃይሎች ሰሞኑን በመቶዎች የሚቆጠሩ ሰዎች የተጠለሉበትን የቲያትር ቤት አዳራሽ አውድመዋል ሲሉ ያስታወቁበትን ተከትሎ ነው። አንዲት የሩሲያ የውጭ ጉዳይ ሚኒስቴር ተወካይ ግን ውንጀላውን የሐሰት ብለውታል። ለሳምንታት በወታደራዊ ጥቃቶች የተጎዱትን ሰዎች ሕይወት ለማዳን በታገሉት ማሪፑል ውስጥ በሚገኙት የህክምና ባለሙያዎች ዓይን ግን ይህ ከእውነታው የተጋጨ አስተያየት ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በበኩላቸው ሩሲያ መንገድ በመዝጋት በማሪውፖል የፈጸመችው ድርጊት በታሪክ በጦር ወንጀል የሚያስጠይቅ ሆኖ ይመዘገባል ብለዋል። በፕሬዚዳንታችንና በኔቶ አጋሮቻችን ትብብር ዩክሬናውያን ፑቲንን ለማስቆም የያዙትን ጥረት ለመደገፍ ዩናይትድ ስቴትስ ቁርጠኛ ናት። አሁን ፑቲን እያደረጉ ያሉትን ታያላችሁ። ንጹሐን ዜጎችንና ሕፃናትን መግደል የመሰለ ተስፋ የቆረጠ ሰው ምግባር ነው። በዚህ ምግባራቸው ታሪክ የማይዘነጋው የጎደፈ ስም ለራሳቸው በመጻፍ ላይ ናቸው። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲያር ኃላፊ ፊሊፖ ግራንዲ ትዊተር ላይ ባሰፈሩት ጽሑፍ በዩክሬን እየተካሄደ ያለው ጦርነት እስካሁን ቁጥራቸው አስር ሚሊዮን የሚጠጉ ሰዎችን አፈናቅለዋል ብለዋል። ይህም ከአራት ዩክሬናውያን አንዱን እንደማለት ነው። በየቀኑም ቀያቸውን ጥለው የሚሸሹ ብዙዎች የምዕራቡን ዓለም እርዳታ በመጠባበቅ ላይ ናቸው። ፕሬዚደንቱ ዛሬ ከደረሱበት ቦታ እንዲደርሱ ብዙ መገፋትና መጎተት ነበረባቸው። ማዕቀቡን የጣለው የዩናይትድ ስቴትስ ምክር ቤት ነው ሩሲያ ነዳጅ ዘይት ሽያጭ ላይ እገዳ የደነገገው የጦር መሳሪያ አገዛን ጨምሮና ከአንድና ከሁለት ሳምንት በፊት ግድም የድጋፍ ድምፅን የሰጠሁበትን ይህንን ለዩክሬን የሚሰጥ እርዳታ ውሳኔ የወጠነው ምክር ቤቱ ነው። 13 ቢሊዮን ዶላር ነው የተፈቀደው። ሆኖም አስተዳደሩ እስካሁን የለቀቀው ግን አንድ ቢሊዮን ዶላር ብቻ ነው። ዩክሬናውያንን የሚደግፉና የሩሲያን ወረራ የሚያወግዙ ሰልፎች ባለስልጣናት ተቃዋሚዎችን በሽፍን ተሽከርካሪዎች እየጫኑ ወደ ሌላ ስፍራ የሚወስዱባቸውን የሞስኮ አውራ ጎዳናዎች ጨምሮ በዓለም ዙሪያ በስፋት በመካሄድ ላይ ናቸው። በመንግስታዊው የሩሲያ ቴሌቪዥን ቻናል አንድ ምናልባትም ማሪና ኦቭስያኒኮቫን የመሰለ ዝነኛ የለም። የቀጥታ ስርጭት በሚሰራጭበት ወቅት ነው። ኖዋር ጦርነት ይቁም የሚሉ ቃላት በእንግሊዝኛና እንዲሁም በሩሲያኛ ደግሞ የምትሰሙትን ፕሮፓጋንዳ አትመኑ፣ እዚህ እየዋሿችሁ ነው የሚል ጽሑፍ የሰፈረበትን ከፍ አድርጋ ይዛ ድንገት ከምስል መቅረጫው ፊት ብቅ አለች። ሩሲያውያን ጦርነቱን እንደሚቃወሙ ለተቀረው ዓለም ማሳየት እችል ነበር። ይሄ ፕሮፓጋንዳ ብቻ መሆኑንም ለሩሲያ ሕዝብ ማሳየት ችያለሁ። ይህ ፕሮፓጋንዳ መሆኑን ማጋለጥና ምናልባት አንዳንድ ሰዎች ጦርነቱን በመቃወም እንዲናገሩ ማነሳሳት ያስችል ይሆናል። እናም ጥረቴ በሆነ መንገድ ሰዎች ሀሳባቸውን እንዲቀይሩ ይረዳቸዋል ብዬ ተስፋ አድርጋለሁ። ሩሲያውያን ጦርነቱን እንደሚቃወሙ ለተቀረው ዓለም ማሳየት እችል ነበር። ይሄ ፕሮፓጋንዳ ብቻ መሆኑንም ለሩሲያ ሕዝብ ማሳየት ችያለሁ። ይህ ፕሮፓጋንዳ መሆኑን ማጋለጥና ምናልባት አንዳንድ ሰዎች ጦርነቱን በመቃወም እንዲናገሩ ማነሳሳት ያስችል ይሆናል። እናም ጥረቴ በሆነ መንገድ ሰዎች ሀሳባቸውን እንዲቀይሩ ይረዳቸዋል ብዬ ተስፋ አድርጋለሁ። ጦርነቱን በአሉታዊ መልኩ የሚስሉ ገለጣዎችን ወንጀል የሚያደርግ ህግ በቅርቡ መደንገጉን ተከትሎ ዕጣ ፈንታዋ ምን ሊሆን እንደሚችል ግልጽ አይደለም። በተባለው ወንጀል የተከሰሰ ሰውም ጥፋተኛ ሆኖ ከተገኘ እስከ 15 ዓመት በሚደርስ እስራት ይቀጣል ይላል። እያዳመጣችሁ ያላችሁት በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮ ሳት ቨርቹዋል ቻናል ላይ 57 ዲግሪ ዌስት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት መጋቢት 12 2014 ዓ.ም ዓ መሰናዷችንን ነው። ዝግጅቶቻችንን በአጭር ሞገድ በ19 ሜትር ባንድ ላይ በ15660 ኪሎ ሄርዝ በ25 ሜትር ባንድ ላይ በ11610 ና በ12 70 ኪሎ ሄርዝ ላይ እንድትከታተሉ በአክብሮት እንጋብዛለን። ወደ ተከታዩና ሁለተኛው አጋማሽ እንሻገር። የሁለተኛው መሰናዷችን ተጀምሯል። የዛሬው የሐኪሙን ይጠይቁ መሰናዶ የጥሩ እንቅልፍ እጦትና ጣጣዎቹን በተመለከተ የህክምና ባለሙያ ትንታኔን ይዘናል። ትንታኔውን የሚሰጡን የሳምባና የጽኑ ሕሙማን ህክምና አዋቂው ዶክተር አሰፋው ጄጃው ናቸው። አሉላ ከበደ ነው ያነጋገራቸው። እንደሚከተለው ይቀርባል። ዶክተር አሰፋ በዛሬው ዝግጅታችን ከወትሮው የኮቪድና የተለየ ዓለም አቀፍ ትኩረት ከተቸሩ ሌሎች በሽታ አይነቶች ወጣ ብለን የእርስን የህክምና ተቋምና ላብራቶሪ የመሳሰሉ በተለይ ልዩ ህክምና የሚሰጡበትን የጤና ጉዳይ እንመለከታለን። እንቅልፍና ተያይዘው የሚመጡ ውስብስብ የጤና እክሎችን ጥሩ እንቅልፍ ንቆ አእምሮና ደስታ ያልራቀው ዓለም በሚል መሪ ቃል ባለፈው አርብ የታሰበውን የዓለም እንቅልፍ ቀን ተንተርሰን እንቅልፍንና ጤናማ ህይወትን የሚመለከቱ መሠረታዊ ጉዳዮችን ብናነሳ የዓለም ጤና ድርጅት እንቅልፍ እንዲህ የተለየ ትኩረት እንዲሰጠው የደነገገበትን ጨምረን ብንመለከት፣ ለመሆኑ እንቅልፍ ማጣት በራሱ ህመም ወይም በሽታ ነው ወይ? አጠቃላይ በተደጋጋሚ በቂና ጥሩ እንቅልፍ አለማግኘት የሚያስከትላቸውን የከፉ የጤና ችግሮችን አዛምደው ያስረዱን። እንግዲህ ምንድነው? ከህይወታችን ውስጥ አንድ ሶስተኛውን የምናሳልፈው በእንቅልፍ ላይ ነው እና በጣም አስፈላጊ የሆነው ጊዜ የምናጠፋበት እንቅልፍ ላይ ነው ብለን ነው እኛ የምናስበው። ምክንያቱም በእንቅልፍ ላይ ነው ሰው አእምሮውን እንደ አዲስ የሚያድሰው። በተለይ ቀኑን በሙሉ ሲሰራ የዋለ አእምሮ የሚያጠራቅማቸው ቶክሲኖች ወይም ጎጂ ነገሮች አሉ። እነሱን የሚያጥብበት ደረጃ እና የሚያጸዳበት ደረጃ በእንቅልፍ ላይ ነው። ሁለተኛ እጅግ በጣም አስፈላጊ የሆኑ የአይምሯችን ስራዎች ለምሳሌ ማስታወሳችንን ያጠራቀምነውን ኢንፎርሜሽን ወደት ወደት ወደት መድበን እንደምናስቀምጥ አይምሯችን ላይ ኦርጋናይዝ የምናደርገው በእንቅልፍ ነው። እንቅልፍ ላይ ደግሞ በጣም ብዙ ሆርሞኖች ወይም ሰውነታችንን የሚቆጣጠሩ ኬሚካሎች የሚመነጩበት ጊዜ ነው። ስለዚህ አንድ ሰው ራሱን ሲያስብ በሀያ አራት ሰዓት ላይ ነው ማሰብ ያለበት። ከዚ ውስጥ አንድ ሶስተኛውን ጊዜ የሚያሳልፈው የእንቅልፉ ሰዓት እንደገና ሪጁቪኔት የሚያደርግበት የሚያብብበት፣ እንደገና አይምሮ የሚታደስበት ጊዜ ነው። እሱን በበቂ ሁኔታ ለማግኘት ወይም ማዛባት ለብዙ የጤና ችግሮች ይዳርገናል። ሌሎች ተዛማች ጉዳዮችን ከማንሳታችን በፊት ዶክተር አሰፋ ለተለያዩ የጤና ችግሮች መዳረጉን በቂ እንቅልፍ አለማግኘት ጤናማ አለመሆኑን ሰዎች በርቀት ይረዱታል። ነገር ግን የቱን ያህል ተገቢው ቦታ ይሰጡታል ራሱን የቻለ ሌላ ጥያቄ ነውእና እርስዎ በእንቅልፍና የመተንፈሻ አካላት ህመሞች ልዩ ሕክምና የሚሰጥ ተቋም ነው የሚመሩትና ዋና ስራችሁም እንደመሆኑ ከእንቅልፍ ጋር ተያይዘው የሚመጡት ተዛማጅ ችግሮችን እንደሚያክም ሐኪም የየለት ስራው እንደሆነ ምንድን ነው አዘውትሮ የሚያዩት የጎላ ችግር? በእንቅልፍ ማጣት ሳቢያ የሚመጡ ወይም ደግሞ የሚባባሱ የበሽታ አይነቶች ምንድን ነው? እንቅልፍ ማጣት በእርግጥ በቂ ረፍት ካለማግኘት ያለፈ አንድ ጤናማን ሰው እንዲያሳስበው የሚያደርገው ራሴን ላደጋ አጋልጣለሁ ብሎ እንዲያስብ የሚያደርገው ምንድን ነው? በአብዛኛው የምናየው አንደኛው ይሄ ካርዲዮቫስኩላር የምንለው ደም ስር ዝውውር ጋርና ከልብ ጤና ጋር የተያያዙ የደም ብዛት በሽታ መከሰት ወይም ያለ የደም ብዛት መሽታ ለመቆጣጠር አስቸጋሪ ወደሚሆንበት ደረጃ መሄድ፣ የልብ አመታት መዛባት፣ በተለይ ይሄ ኤትሪያል ፊብሪሌሽን የምንለው የልባችን አመታት በጣም በተዘባረቀ ሁኔታ የሚመታበት ሁኔታ ይኖራል። እሱ ደግሞ ለስትሮክ ያጋልጣል። የልብ ማስል ጡንቻ ራሱ መጎዳት፣ ስትሮክ በተለይ ደግሞ ማታ ላይ እንቅልፍ ላይ ሆኖ አንድ ሰው የኦክሲጅን ማጠር የትንፋሽ ማጠር በሚደርስበት ጊዜ ለስትሮክ መጋለጥ፣ ረዘም ላለ ጊዜ ደግሞ እንቅልፋቸው የተዛባ ወይም የተቋረጠ ወይም ኦክሲጅን ያጠራቸው ሰዎች የማስታወስ ችሎታ ወይም አሁን ዲሜንሻ የምንለው ወይም የሜሞሪ ችግር የምንለው በአብዛኛው ከእንቅልፍ ማጣ ጋር በተለይ በእንቅልፍ ላይ ማታ አይምሯችን ላይ አሚሎይድ የሚባል መጥፎ ነርቦችን የሚጎዳ ነገሮች የመጠራቀም ነገር ጣት ስለዚህ የማስታወስ ችሎታቸው ደክሞ ሊሆን ይችላል። ቤተሰብ ብዙ በቀን ላይ ነቅተው የሚያቸውን ሰዎች አሁን ግን እንዲያው የተቆራረጠ እንቅልፍ በማስቡት ሁኔታ ላይ እየተኙ ነው ቀን ላይ የማለት ነገር ይዘው ይመጣሉ። እነዚህ አይነት ነገሮች ደግሞ መንገድ ላይ አደጋ በማስከተል ምናልባት በወር ውስጥ ሁለት ሰው መኪና ከተጋጨ በኋላ የማይበት ሁኔታዎች ይገጠማሉ። ብዙ ጊዜ ማታ በቂ እንቅልፍ ካለማግኘት የሚደርሱት አደጋዎች ደግሞ በጣም መጥፎ አይነት የሆኑ ለራሱም፣ ለሚነዳውም ሰው አብሮ ላለ ሰውም አደገኛ የሚሆን ስለዚህ የሶሳይቲን በትልቅ ደረጃ የሚጎዱ ጉዳቶች ሁሉ ደርሰው ነው የምናየው። የስኳር በሽታ መከሰት፣ የስኳር መዛባት፣ ስኳር በሽታ ያላቸው ሰዎች የእንቅልፍ ችግር ሲኖራቸው የእንቅልፍ መቆራረጥ ወይም ኳሊቲ የምንለው ደረጃ ላይ ሳይደርሱ ሲቀሩ እንቅልፋቸው አላጭ ከመሆን ስራ የሚሰሩበት ወይም በቃ ስትራግል የሚያደርግበት ሁኔታ ላይ ከሆነ ያለው ሰውነታቸው ስኳራቸው ጠዋት ላይ ከፍ በማለት በዛ ደረጃ ይመጣሉ። ዲፕሬሽን ይዛቸዋል። ሙዳቸው ይዛባል። በእንቅልፍ ምክንያት የሚመጡ ነገሮች የትኛውም የሰውነታችን አካል ሁሉን ይጎዳሉ። ከነርቨስ ሲስተም ጀምሮ የልብ ስውውርን፣ ሜታቦሊዝም የምንለውን አንዳንድ ሰዎች ላይ የግብረ ሥጋ ግንኙነት መድከምን፣ ብዙ አይነት ነገሮች ነው የሚያመጣው እና በሰውዬውም ላይ በቤተሰብም ላይ ከዛ አልፎ ደግሞ በህብረተሰብ ላይ በዚህ አይነት የተለያዩ ሁኔታዎች ነው ሰዎች እንግዲህ እኛ ጋር የሚደርሱት። መልካም። ዶክተር አሰፋ ለእንቅልፍ የሚሰጠው ትኩረትና ከእንቅልፍ ጋር ተያይዘው የሚመጡት ጣጣዎች ወይም የበሽታ አይነቶች ቀደም ብለው በዘረዘሩ መልኩ አሳሳቢ የመሆናቸውን ያህል ትኩረት አለመስጠት ተዘውትሮ የሚታይ ነው። አንዳንዴም ከኑሮ አቅም ብዙ ለመስራት ከመፈለግ ቅድሚያ ከሚሰጣቸው የጤና ችግሮች አንጻር አለመታየቱ እርሶና መሰሎቸው እንደምትሉት ትልቁ ፈተናን ሆኖ እንዲቀጥል አድርጓልና ቤተሰብን ማስተዳደር የሚችል ገቢ ለማግኘት የሰዓት ጉዳይ እንቅልፍ ማጣት ጉዳይ ቅድሚያ ሊሰጠው አይችልም እንደሚረዱት እና ከዛ የሚቃረንም ከሆነ በመከራከሪያነት ለሚነሳው በምን መልኩ ሰዎች ልብ እንዲሉ ይመክራሉ? አዎ እንግዲህ በቀን ላይ ጥሩ ውጤታማ የሆነ ስራ ለመስራት መጀመሪያ ጥሩ እንቅልፍ ማግኘትን ማስቀደም ያስፈልጋል። ሰዎች እንቅልፋቸውን አሳንሰው የሚሰሩት ስራ ለጊዜው ትንሽ ዝም ያለ ሰዓት የሰሩና ጥሩ ውጤት ያገኙ ሊመስላቸው ይችላል። ነገር ግን ሰውነታቸው ላይ በሚያመጣው ጉዳት፣ በተደጋጋሚ ደግሞ ያን ነገር ሲሰሩ በሚያመጣው ጉዳት፣ አንደኛ እንደ በፊቱ በጣም ውጤታማ ሆኖ ስራቸው መስራት አይችሉ፣ ድካም ይመጣል። የተለያዩ ከዛ ጋር ተያያዥ በሽታዎች ይከሰታሉ። በረዥሙ ስናስበው እንዲያውም የሰው ልጅ ዕድሜው ሁሉ ያጥራል። እንቅልፍ በቂ ባለማግኘት ሊኖር የሚችለውን ረዥም ጊዜ ላይፍ ኤክስፔክተንስ ነው ሁሉ ነው የሚጎዳው። ስለዚህ አስፈላጊ የሚሆነው በተቻለ መጠን መጀመሪያ ለጥሩ እንቅልፍ ቅድሚያ መስጠት ያስፈልጋል። ከሰባት እስከ ስምንት ሰዓት አዋቂ ለሆኑ ሰዎች በተለይ ደግሞ የሚሰሩት ስራ ሺፍት ስራ ካልሆነ ጠዋት የሚሰሩብን ሰዓት ተመሳሳይ ማድረግ ጠዋት ደግሞ እንደተነሱ ሰዎች ወደ ሙሉ ንቃት የሚወስዳቸው ያ ደግሞ እንደተነሱ ከእንቅልፋቸው ጥሩ ብርሃን ማግኘት መቻል አለባቸው። ብርሃን ነው የእኛን ንቃት በትክክለኛ ሁኔታ የሚቆጣጠረው። ከጥሩ ብርሃን ጋር ደግሞ ተያይዞ የአካል እንቅስቃሴ ማድረግ አለባቸው። አምስት ለአስር ደቂቃ ሊሆን ይችላል። እነዚህ ሁለቱ ነገሮች ከፍተኛ ንቃትን ስለሚያመጡ ወደፊት በቀን ላይ ያለው ውሏችንም አመርቂ ያደርጉታል። ማታ ደግሞ አንደኛ ብርሃንን መቀነስ መቻል አለብን። ብዙ ሰዎች ወይ ቴሌቪዥን ሲያዩ ቆይተው፣ ወይ መብራት ሲያበሩ፣ ወይ ስልክ ላይ ቆይተው ወደ እንቅልፍ ይሄዳሉ ወዲያው። ይሄ ጎጂ ነው። አድማጮች፣ ለዚህና ለቀሪ የጤና ጥያቄዎች አሉላ ከበደ ዶክተር አሰፋ ጀጃውን በሚቀጥለው ሳምንት ይዟቸው የሚመለስ ይሆናል። ባለሙያውን ለሙያዊ ምክራቸው እናመሰግናለን። ዝግጅቶቻችንን እያገባደድን ነው። ከዛ በፊት ግን ኬኔዲ አባተ የሳምንቱን የስፖርት ዘገባዎች ይዘው ይጠብቀናል። የዘንድሮ የዓለም አትሌቲክስ የቤት ውስጥ ሻምፒዮና በኢትዮጵያ አሸናፊነት ተጠናቋል። ከመጋቢት 9 እስከ 11 2014 ዓ ም በሰርቢያ ቤልግሬድ በተካሄደው 18ኛው የዓለም አትሌቲክስ የቤት ውስጥ ሻምፒዮና የሜዳሊያ ሰንጠረሹን ኢትዮጵያ በአንደኝነት አጠናቃለች። በሻምፒዮናው 14 አትሌቶችን ያሳተፈችው ኢትዮጵያ አራት የወርቅ፣ ሶስት የብርና ሁለት የነሐስ በድምሩ ዘጠኝ ሜዳሊያዎችን በማግኘት ነው የደረጃ ሰንጠረሹን በበላይነት ያጠናቀቀችው ለኢትዮጵያ የወርቅ ሜዳሊያ ያስገኙት 3000 ሜትር ሴቶች አትሌት ለምለም ኃይሉ ኢትዮጵያ ከአንደኛ እስከ ሶስተኛ በወጣችበት የሴቶች 1500 ሜትር ደግሞ ጉዳፍ ጸጋዬ እንዲሁም በ3000 ሜትር ወንዶች ሰለሞን ባረጋና በ1500 ሜትር ወንዶች ሳሙኤል ተፈራ ናቸው። አትሌት ጉዳፍና አትሌት ሳሙኤል ውድድራቸውን ያጠናቀቁበት ሰዓት የሻምፒዮናው ክብረ ወሰን ሆኖ ተመዝግቧል። አክሱማዊት እምባዬ፣ ፍሬወይኒ ኃይሉና ላሜቻ ግርማ የብር ሜዳሊያውን ያስገኙ አትሌቶች ሲሆኑ እጅጋየሁ ታዬና ሂሩት መሸሻ ደግሞ የነሐስ ሜዳሊያው ባለቤቶች ናቸው። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ለኢትዮጵያውያን አትሌቶች የእንኳን ደስ ያላችሁ መልእክት በጽሑፍ አስተላልፏል። በቤልግሬድ 2022 የዓለም አትሌቲክስ የቤት ውስጥ ሻምፒዮና ዩናይትድ ስቴትስ ኢትዮጵያን ተከትላ በሶስት ወርቅ በሰባት ብርና በዘጠኝ ነሐስ በድምሩ 19 ሜዳሊያዎችን በማግኘት ምንም እንኳን በሜዳሊያ ብዛት የበላይ ብትሆንም በወርቅ ተበልጣ ሁለተኛ ወጥታለች። ቤልጂየም ደግሞ በሁለት ወርቅ ሶስተኛ ደረጃን ይዛ አጠናቃለች። ላለፉት ሶስት ቀናት በሰርቢያ ቤልግሬድ በተካሄደው 18ኛው የዓለም አትሌቲክስ ሻምፒዮና ከ136 ሀገራት የተውጣጡ 680 አትሌቶች መሳተፋቸውን የዓለም አትሌቲክስ መረጃ ያመለክታል። ለዓለም ዋንጫ ማጣሪያ ጨዋታውን በማድረግ ላይ የሚገኘው የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ወደ ቀጣዩ ዙር አለፈ። በህንድ አስተናጋጅነት ለሚካሄደው የሴቶች ከ17 ዓመት በታች የዓለም ዋንጫ የመጀመሪያ የማጣሪያ ጨዋታውን ከዩጋንዳቸው ጋር ያደረገው የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን በደርሶ መልስ ጨዋታ ባስመዘገበው ውጤት ወደ ቀጣዩ ዙር ማጣሪያ ማለፍ ችሏል። ከሁለት ሳምንታት በፊት በዩጋንዳ ባደረገው የመጀመሪያ ጨዋታ ሁለት ለሁለት የተለያየው ብሔራዊ ቡድኑ በትናንትናው ዕለት በአዲስ አበባ አበበ ቢቂላ ስታዲየም የመልስ ጨዋታውን አድርጎ አንዳቻ ተለያይቷል። በትናንቱ ጨዋታ ላይ ዩጋንዳ በ34ኛው ደቂቃ ባስቆጠረችው ጎል አንድ ለባዶ ስትመራ ብትቆይም መደበኛው የጨዋታ ጊዜ ሊጠናቀቅ ስድስት ደቂቃዎች ሲቀሩት በ84ኛው ደቂቃ ላይ የኢትዮጵያ ብሔራዊ ቡድን በኢየሩስ ወንድሙ አማካኝነት ባስቆጠረው ጎል አንዳቻ ተለያይቷል። በዚህም ሁለቱ ቡድኖች ድምር ውጤታቸው ሶስታቻ ቢሆንም ከሜዳ ውጭ ብዙ ጎል ያስቆጠረ በሚለው ሕግ የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ባለድል ሆኖ ቀጣዩን ዙር ተቀላቅሏል። በቀጣዩ ዙር ማጣሪያ ኢትዮጵያ ከደቡብ አፍሪካ ጋር እንደምትገናኝ የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። ከዓለም ዋንጫ ውድድር ውጭ ላለመሆን ሩሲያ ያቀረበችው ይግባኝ በስፖርት ገላጋይ ፍርድ ቤት ውድቅ ተደረገ። በፊፋ የተጣለባት እገዳ ተነስቶላት በዓለም ዋንጫ የጥሎ ማለፍ ማጣሪያ ውድድሮች ለመሳተፍ ሩሲያ ለስፖርት ገላጋይ ፍርድ ቤት ያቀረበችው ይግባኝ ውድቅ መሆኑን ተከትሎ ሀገሪቱ በኳታር የዓለም ዋንጫ ላይ ለመሳተፍ ያላት እድል ያበቃለት መስሏል። በዚህ ሳምንት ከፖላንድ ጋር ታደርግ ከነበረው የዓለም ዋንጫ ማጣሪያ የጥሎ ማለፍ ጨዋታ በፊት ሩሲያ ያቀረበችው የይግባኝ ጥያቄ ጥያቄ ፍሬ ሊያፈራላት አልቻለም። የሩሲያን ጥያቄ ያልተቀበለው የስፖርት ገላጋይ ፍርድ ቤት ካስ ፊፋ የጣለው እገዳ እንዲቀጥል ወስኗል። በጥሎ ማለፍ ውድድሩ ከፖላንድ፣ ከስዊድንና ቼክ ሪፐብሊክ ጋር ተደልድላ የነበረችው ሩሲያ እገዳ ባይጣልባት ኖሮ በዚህ ሳምንት ከፖላንድ ጋር የዓለም ዋንጫ ማጣሪያ ጨዋታዋን ታደርግ ነበር። በመጨረሻም የአውሮፓ ሻምፒየንስ ሊግ የሩብ ፍጻሜ ድልድል እጣ የአምናውን ሻምፒየን በውድድሩ የስኬት ማማ ላይ ከሚገኘው ክለብ ጋር አገናኝቷል። ያለፈውን የሻምፒየንስ ሊግ ዋንጫ ያነሳው የእንግሊዙ ቼልሲ አስራ ሶስት ጊዜ ሻምፒዮን በመሆን በስኬት የመሪነቱን ደረጃ ከያዘው ሪያል ማድሪድ ጋር ተደልድሏል። አምናም ሁለቱ ክለቦች በሩብ ፍጻሜው ተገናኝተው ቼልሲ በድል ማጠናቀቁ ይታወሳል። በአሁኑ ውድድር የማድሪዱ አሰልጣኝ ካርሎ አንቸሎቲ የቀድሞ ክለቡን የሚገጥም ይሆናል። ማንቸስተር ሲቲ ደግሞ የከተማ ተቀናቃኙን ማንቸስተር ዩናይትድን ጥሎ ሩብ ፍጻሜውን የተቀላቀለውን ሌላኛውን የማድሪድ ክለብ አትሌቲኮ ማድሪድን ይገጥማል። ሌሎች የሩብ ፍጻሜ ጨዋታዎች ቪላሪያል ከባየር ሙኒክ ጋር ሲደለደል ሊቨርፑል እጣው ከቤኔፊካ ጋር ሆኗል። በግማሽ ፍጻሜው ደግሞ የቼልሲና ሪያል ማድሪድ አሸናፊ ከማንቸስተር ሲቲና አትሌቲኮ ማድሪድ አሸናፊ ጋር ሲገናኙ፣ የቪላሪያልና ሙኒክ አሸናፊ ደግሞ ከሊቨርፑልና ቤኔፊካ አሸናፊ ጋር ይገጥማሉ። የዩሮፓ ሊግን የሩብ ፍጻሜ ድልድል ስንመለከት ደግሞ አርቢ ላይፕዚግ ከአትላንታ፣ ኢንትራ ፍራንክፈርት ከባርሴሎና፣ ዌስትሃም ከሊዮን፣ ብራጋ ደግሞ ሬንጀርስ ጋር በእጣ ተደልድለዋል። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ የተከበራችሁ አድማጭ ተመልካቾቻችን ለምሽቱ የያዝናቸው ዝግጅቶች እዚህ ላይ ተጠናቀቁ። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አምሃሪክ ላይ ልታደርሱን ትችላላችሁ። ያመለጧችሁን ዜናዎች እንዲሁም ደግሞ ትንታኔዎችን፣ ወቅታዊ ዝግጅቶች ለመከታተል ከፈለጋችሁ አማሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንዲሁም ደግሞ በፌስቡክ ገጻችን አት ቪኦኤ አምሃሪክ ላይ ልትከታተሉን ትችላላችሁ። መሰናዶውን በመምራት ኤደን ገረመው፣ በምስልና ድምጽ ቅንብሩ ብርሃን ሀይሉ ከእለቱ እና አዘጋጅ ጽዮን ግርማ ጋር በመሆን እንዲሁም ደግሞ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ስናስተናግዳችሁ አምሽተናል። በነገው ምሽት እንገናኝ እያለን በዚሁ እንሰናበታለን። ሰላም ጤና ስጥልን፣ ደህና ደሩ። gidi gidi gidi gidi gidi gidi gidi